ፕሮፌሰር ዮናስ ይህን የጠነከረ ስሜት ዛሬ በኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ስራ ውስጥ ይገለጻል። የጥበብ ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ፣ ወይንም አንድ በጎ ነገር ለማድረግ ራስን እስከ መጉዳት የሚኬድበት። ቀናውን እናስቀድምና ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት መያዝ ያለበት በእርግጥ ያስ ያሳስባል። ትክክል። ጥሩ ነው፣ ጥሩ ነጥብ ነው ያነሳኸው፣ አሉላ። ጥልቅ ስሜት ብዙ ስነ ጽሑፍ አፍርቶልናል፣ ብዙ ሙዚቃ ገጥሞልናል። እና የሚውልበት ለምን ዓላማ ዋለ ነው ዋናው። እና ይሄንን ደግሞ በዚህ ላይ ብዙ ጥናት ተደርጓል። በእንግሊዘኛ ኤቢሲ ሞዴል ወይም ሀለሀ ብለን ብንወስደው ሀ አንድ ሰው እንበል አንድ ከባድ የኑሮ ፈተና አጋጥመው እንበል። ለምሳሌ መቶ ሰዎች ከስራ ተባረሩ እንበል። ኤ በእንግሊዝኛ ወይም ሀ እንበለው። ይሄ አድቨርስ ኢቨንት ወይም የኑሮ ፈተና ከባድ የኑሮ ችግር ብለን እንወስደዋለን። ከዛ ይሄ የሚያስከትለው ደግሞ በእንግሊዝኛ ሲ ኮንሲኮንስ፣ በአማርኛችን ደግሞ ሀመሮሃ ከባድ የኑሮ ፈተና ከስራ መባረር አንድ ሰው ላይ የሚያስከትለው የስሜት አይነት አለ። አንዳ- ግን መቶ ሰው ከስራ ቢባረር መቶውም ከባድ ድብርት ውስጥ ይገባል ማለት አደለም። መቶው ከልክ ያለፈ እንደው እንደ ግስላ በንዴት የሚገድል ስሜት ውስጥ ይገባሉ ማለት አደለም። እና ይለያያል። የመቶው ሰዎች ከመቶ ውስጥ አስሩ ምናልባት አይነ ድሮም ቢሆን እንደው የማስተርስ ዲግሪየን ቀጥዬ ወደ ዶክትሬት እሄዳለሁ ብዬ የተውኩትን እንዲያም ወደዛ መለሳለሁ። ስራው አዘና አክቶ የነበረ ብለው የሚወስዱ አሉ። በቀና ሊወስዱትና ወደሚያዋጣቸው መንገድ ሊወስዱ የሚችሉ አሉ። አዎ በእርግጥ ለአንድ ሁለት ቀን መናደዳቸው አይቀርም። ከዛ በኋላ ግን ወዲያውኑ ተመልሰው ወደ መደበኛ ሀሳባቸው ገብተው ኑሮዋቸውን ለመቀየሪያ እንደ ጥሩ አጋጣሚ የሚወስዱት አሉ። ሌሎች ደግሞ አለቀ፣ ይሄ የዓለም መጨረሻ ነው፣ ይሄን ስራ አጣው ማለት ምንም ተስፋ የለኝም ይሄ ያለቀ ነገር ነው፣ ምንም ማድረግ አልችልም፣ ከዚህ በኋላ ተዘግቷል፣ ብለው መኖራቸውን እስኪጠሉ የሚደርሱ ሊሆኑ ይችላሉ። አንድ አስሩ እንደሱ ሊሰማቸው ይችላል። እና ሌሎቹ ደግሞ አይ ይሄን ከስራ እንደወጣ ያደረገው ሰውዬ ወይም ቡድን እከሌ ወይም ነከሌ ናቸው ብሎ ፀበንጃውን የሚወለውላል። ይሄ ደግሞ ሌላው የንዴት ክልክ ያለፈ ንዴት ነው። ስለዚህ ይሄ ምን ያሳየናል? መቶ ሰዎች ላይ አንድ ከባድ የኑሮ ፈተና በሚደርስበት ጊዜ ሁሉም አንድ አይነት የስሜት አይነት አያሳዩ። ይሄንን ልዩነት ያመጣው ምንድን ነው ከተባለ ኤ በአድቨርስ ኢቬንት እና ሲ በኢሞሽናል ኮንሲኮንስ መሀል፣ በኑሮ ፈተናና በከባድ የስሜት ውጤት መሀል ቢ አለ። ቢ ወይም ለ ብሊፍ የአንድ ሰው ከባድ የኑሮ ፈተና ሲያጋጥመው ያንን የኑሮ ፈተና የሚመለከትበት የሚመዝንበት፣ የሚተረጉምበት አመለካከት ቢሊፍ ወይም ቲንኪንግ አስተሳሰብ የሁለቱን ግንኙነት የከባዱን ፈተና እና በስሜት ውጤት መሀል ያለውን ሞዴሬት ያደርጋል። ማለትም በሁለቱ መሀል ሆኖ የስሜቱን መጠን የሚለካው ያ ነው። ለምሳሌ አንድ ሰው ከስራ ሲባረር ከባድ ፈተና ደረሰበት አንዱ የለም ጥሩ አጋጣሚ ነው ይሄ ዶክትሬት ለመቀጥልበት እድል ይሰጠኛል ካለ ይሄ የሰውየው ትርጉም አሰጣጡ ኢንተርፕሪቴሽን እንግዲህ ይሄ ነው ማለት ነው ሌላኛው ግን የለም ከዚህ ስራ ከወጣው ሌላ ምንም ተስፋ የለኝም ካለ ይሄ ሌላው አመለካከት ነው ስለዚህ ለዚህ ነው ኤቢሲ ሞዴል ይሉታል ፈረንጆቹ በከባድ ፈተና ለአለም ለአካባቢያችን ያለን አመለካከት ቢ ሲ ደግሞ የስሜቱ አይነት። በእነዚህ ሶስቱ መሀል ያለው ግንኙነት ብዙ ሰዎች አጥልተውታል። አልበርት ኤሊስ የሚባሉ ከኒውዮርክ፣ አሮን ቤክ የሚባሉ ከፔንሲልቬኒያ፣ ብዙ ብዙ ጽሁፎች። ይሄንን ደግሞ ወደ ኒውሮሳይንስ ወስደው ብዙ ምርምር የሚደረግበት አለ እና በእርግጥ እኔ የምናገረው በግለሰብ ደረጃ ነው። አንተ በጋዜጠኝነትህ ሰፋ አድርገህ ልታየው ትችላለህ። እና በከባድ የኑሮ ፈተና አንድ ሰው አመለካከት ፈተናን በሚመለከት ያለው አስተሳሰብ እና የስሜቱ መጠንና ጥልቀት እዚህ በሶስቱ መሀል ብዙ ግንኙነት እንዳለ እናቃለን። መልካም ፕሮፌሰር ዮናስ አንዳንዶቹን ነገሮች ፈታ ፈታ አድርገን ለአድማጮቻችን ከገዛ ራሳቸው አጋጣሚዎችና ሁኔታ በዙሪያቸው ካሉ ነገሮች ጋር ቀደም ብዬ በመንደርድራይ እንደጠቆምኩት ደግሞ በአገር ደረጃ ብዙዎች የሚጋሩት ስሜት ሲሆንና ያ ስሜት የሚግለበለብን ብለው ብዙም ቆም ብሎ የማሰብ እድል ሳይኖር በዛ ስሜት ተገፋፍቶ ተመርቶ እርምጃው ሲወሰድ ከሚያመጣቸው ሁኔታዎች ጋር ለብዙዎች በሚጠቅም መልኩ እንድናዛምድ እንሞክራለን። መሰረታዊ ጥያቄዎች ግን ላስቀድም። አንዱ ወደ ኋላ ይመልሰንና ይሄ ስሜት በሚል አንድ ቃል የምንገልጸው ሰዎች የተሰማቸውን ነገር ለመለያነት የምንጠቀምበት በስሜት ህዋሶቻችን የሚገለጸውንም ሊጨምር ይችላል። በራሱ በስነ አእምሮ ዓለም እንደምን ለሌሎች ሊተረጎም ይችላል። ስሜት ምንድን ነው ቢባል እንዴት አድርገን ልንገልጸው እንችላለን? የሚቀጥለው ጥያቄ እርሶ ረጅም ጊዜ ያጠኑትንም ጉዳይ ይመለከታል። ወደ እሱ እንዲወስደን እናርግ። እንግዲህ ስሜት ወይም ኢሞሽን በእንግሊዝኛ ቋንቋ፣ ይሄ በየአገሩ በሁሉም ባህል እንዴት አይነት ስሜቶች አሉ የሚለው ብዙ አጥንተዋል። አንትሮፖሎጂስቶች የተለያዩ ሰዎች እና ይህንን ያጠኑት የሰውን ፊት በማየት ነው። አንዱ የተጠናው አንድ ሰው ደስ ሲለው ፊቱ ላይ የሚታይ ነገር አለ። ሲያዝን ፊቱ ላይ የሚታይ ነገር አለ፣ ወይም ፊቷ ላይ ይታያል። ሲከፋው፣ ስትናደድ፣ ወይም ሲናደድ አንድ ሰው ፊቱ ላይ ወይም ፊቷ ላይ የሚታይ ነገር አለ። ይሄንን ፌሻል ኤክስፕሬሽን የፊት ላይ ያለውን ሁኔታ በማየት አንድ አራት አምስት የሚሆኑ ስሜቶች መሰረታዊ ስሜቶች ተብለው የሚታወቁ አሉ፣ በጥናት ተደርገው እና ያው ጥላቻ፣ ደስታ፣ ሐዘን እና እነዚህ ነገሮች ከሰው ልጅ ለመኖር ለምሳሌ አሁን የስጋት ስሜት ለኑሮ ለሰርቫይቫል ያስፈልግ ነበረ ነው የሚሉት። አሁን ለምሳሌ እንበል አንዳንድ ሰዎች በደንብ እየተዝናኑ እያሉ በቃ ኑሯቸው ተስተካክሎ ሁሉ ነገር መስመር ይዞላቸው እየሄደ ውሃ ዳር እየተዝናኑ በድንገት እንደው እንደ መብረቅ የሚመታ ከፍተኛ የሆነ የጭንቀት ስሜት ውስጥ ይገባሉ። አሁን ፕሮፌሰር ስቲፈን ሄይዝ በቴድ ቶክ ላይ ያቀረቡት አለ። ራሳቸው ያፈተና እዛ ውስጥ ይህንን ስሜት ያጠኑ ሰው ራሳቸው ይሄ ችግር ነበራቸው። በድንገት ልባቸው በጣም ይመታል። የዓለም መጨረሻ ነው የሚሰማቸው በድንገት ከባድ እንደው የሚያጥለቀልቅ የፍርሃት ስሜት ውስጥ ይገባሉ እና ይሄ በፈረንጆቹ ፓኒክ አታክ የሚባለው ይሄ ችግር ነበራቸው። ፕሮፌሰር ስቲቨን ሄይዝ በአደባባይ የተናገሩት ነው እና ምንድን ነው በእሳቸውም በሌሎችም ጥናት የተረዳ ነው። የሰው ልጅ ለምሳሌ አሁን ኑሮው ደረጃ ጥሩ ባልነበረ ጊዜ ለምሳሌ እንደው አንበሳውም ጅቡም ያለበት ጫካ አካባቢ በሚኖርበት ጊዜ ይሄ ድንገት ፍላይት ኦር ፋይት ደንብሮ ደንግጦ ለማምለጥ የሚመጣ ስም በደመነፍስ የሚመስል ምላሽ ነው። በዚያው ቅጽበት የሚሰማ ልክ ነው፣ ከእሱ ሮጦ ለማምለጥ ይጠቅማል። አንዳንድ ሰው እንዴት ብዬ ግድግዳውን እንደ ዘለልኩት አላውቅም፣ ወታደሮቹ ሲያሳድዱኝ ትልቅ ግድግዳ ዘልዬ ከአንዱ አጠር ወጥቻለሁ የሚሉ ሰዎች ያጋጠሙኝ አሉ እና ይሄ ፍላይት ኦር ፋይት ለመዳን እና ራስን ለመጠበቅ ሰውነታችን ተፈጥሮ ያዘጋጀችው ነገር ነው ነገር ግን አገር ሰላም ሆኖ ይሄ ስሜት ሲመጣ ነው እንግዲህ እንደ ችግር የሚሆነው። ይሄ ፓኒክ ዲስኦርደር የሚባለው ፕሮፌሰር ስቲቨን ሄይስ የሚገልጹት እና ስሜት ብዙ ጥቅም አለው። አንዳንዴም ምልክት ነው አንድ ነገር እየተካሄደ እንዳለ እና እርምጃ እንድንወስድ የሚያበረታታ ነው። ለምሳሌ አሁን ፈተና በምንወስድበት አካባቢ ፈተና የዛሬ ሳምንት ኖሮ ሰሞኑን እንደው ዝም ብዬ አስረሽ ምችው ላድርግ ብል አንድ ሰው ውስጥ ውስጡን ይቆረቁረዋል፣ ስጋት ሌሊት እንቅልፉ ሊቀሰቅሰው ይሻል። ይሄ ምልክት ነው እንዲያጠና ግለሰቡ ወይም እንድታጠና ዩኒቨርሲቲ ተማሪ ከሆነ የለም እስኪ እንደውም ለአንድ ሳምንት ቤተ መጽሐፍት እየሄድኩ ለስራ ሌላው ደግሞ ምናልባትም ብዙ ሰዓት ከመቀመጥ ቁጭ ብሎ ከማጥናት የጭንቀት ስሜት ሲመጣ፣ ኦኬ ይሄ ስሜት ምልክቱ ምናልባት የጀ ስፖርት እንደሰራ ምልክት እየሰጠኝ ነው። እንደዚህ እንደዚህ አይነት ነገሮች አስፈላጊም ሊሆን ይችላል። እና ይሄ ተፈጥሮ ድለችን ነው እና በእንግሊዝኛ ደብል ኤጅ ስዎርድ ይባላል። በሁለቱም በኩል ይቆርጣል። መጠቀሚያም መጥፊያም ሊሆን ይችላል ማለት ነው። መልካም የስሜትን ተፈጥሮ እና ጠባይ እንዲሁም ፋይዳ አብራር ተውልናል ፕሮፌሰር ዮናስ። ስሜት እንደው በተራ ሰው እይታ ከሩቁ ስናየው፣ ከምክንያት ከግንዛቤ፣ ከእውቀት ተለይቶ በራሱ በሚሰማን ነገር ብቻ የሚገለጽ አድርገን እናየዋለን። በአንድ ወገን እርስዎ የመመረቂያ ጽሑፎን ጨምሮ ገፋ ያደረጉበትን ጭብጥ እዚ ጋር ላመጣ ነው። በእንግሊዝኛው አጠራር ኢሞሽናል ኢንቴሊጀንስ የሚባለው አንድ ሰው ጥልቅ ስሜቱን መጀመሪያ ለራሱ በቅጡ የሚረዳበት ለሌሎች የሚገልጽበትና የሚቆጣጠርበትን ችሎታ ስናስብ መጀመሪያ ላይ ያልነውን ስሜት ከምክንያትና ከግንዛቤ ከእውቀት ውጪ የሚመስለውን ነገር ለየት ያለ ገጽታ ያላብሰዋል። እንዲያውም በስሜት ግንዛቤ ጥልቅ የሆነ እውቀት ማዳበር የሰው ልጅ እድገት ወይም ርቀት አንዱ እመርታ ተደርጎ ይወሰዳልና እስኪ ለሁላችንም ቅርብ በሚሆን መንገድ ያስረዱን። ምንድን ነው ይሄ? በእንግሊዝኛው አጠራር ነው በብዛት የሚታወቀውና ኢሞሽናል ኢንቴሊጀንስ ወይም የስሜት ልቀት እንበለው። በረቀቀ ሁኔታ ስሜትን የመቆጣጠር፣ የመረዳት፣ የመግለጽ ዝንባሌ እሱ ንጉስ ሰለሞኑ ሳይገልጹት አልቀረም። ይህንን አገር ከገዛ ራሱን የገዛ ይበልጣል የሚል እሳቸው ናቸው ስ የተናገሩ የሚባለው ይሄ እንግዲህ ቅድም እንዳልኩ ኤቢሲ ማለትም ቢ የሚባለው ለአንድ ሰው ያለው አመለካከት፣ አስተሳሰብ፣ እምነቱ ይህ ቢ በሚባለው ውስጥ የሚጠቃለለው እሱ ነው። ይሄ እንግዲህ ከተለያየ ከአስተዳደግ፣ ከሃይማኖት፣ ከትምህርት፣ ከጓደኞች በተለያየ ሁኔታ አንድ ሰው እንግዲህ ኮግኒቲቭ ትራያድ ይሉታል ሳይኮሎጂስቶች። አንደኛው ስለ ራስ ያለው አመለካከት ሁለተኛ ስለ ሌሎች ሰዎች ያለው አመለካከት ሶስተኛ፣ ስለ ዓለም ያለው አመለካከት። የነዚህ ሶስቱ አመለካከቶች አንድ ሰው ምን ያክል ስሜቱን መቆጣጠር ይችላል፣ ስሜቱን ለቁም ነገር ማዋል ይችላል አይችልም የሚለውን የሚወስኑት እነዚህ ናቸው። ለምሳሌ አሁን አንድ ሰው ለራሱ ያለው አመለካከት ራሱን በጣም እንደው እያናናቀ እና እኔ ማረባ ነኝ እንደው ከንቱ ሰው ነኝ ምንም ነገር ማድረግ አልችልም የሚል አመለካከት ካለው ብዙ ጊዜ ያ ግለሰብ ለከባድ የድብርት በሽታ ይጋለጣል ማለት ነው። አንድ ሰው ደግሞ ስለ ራሱ እኔ ከማንም በላይ ነኝ፣ ሌላው ሁሉ እኔ ባልኩት መንገድ መሄድ አለበት፣ እኔ ያልኩት የእግዚአብሔር ቃል ነው የሚል ከሆነ በእርግጥ ከልክ በላይ አልፎ ናፖሊዮን ነኝ ኢየሱስ ነኝ ካለ እሱ በሽታ መልክ ሌላ ህመም ይሆናል። ግን ከዛ በመለስ ከመጠን በላይ የተጋነነ አመለካከት ለራሱ ካለው አንድ ሰው አንድ ይሄ ሌላው ደግሞ ሌሎችን በሚመለከት ሁልጊዜ ሌሎች ሰዎች ላይ በፕሮጀክሽን ማለትም ሌላ ሰው ላይ የማላከክ ሁሉን ነገር የአብዬን ወደ እምዬ ማላከክ እንደዛ አይነት ባህሪ ይሄ አመለካከት አለ። ሌላው ደግሞ ይቺ ዓለም መጥፎ ናት፣ አጥፊ ናት የሚል አመለካከት ካለ የሰውየውን ስሜት ትል ይለዋል ማለት ነው። በእርግጥ ጥሩ ናቸው በዚህ በዩቲዩብ አሁን አ ያለው ብዙ ደስ ይለኛል እና የአንዳንዶቹን ሰዎች እርጋታም አያለሁ። በጣም ከባድ ፈተና ውስጥ ሆነው ከባድ ችግር ውስጥ ሆነው በተረጋጋ መንገድ ነገሮችን ሲመዝኑ ስታያለህ እና ይሄ እንግዲህ የሰውዬው አመለካከት ይወስናል። ስሜትን መቆጣጠር እውነት ለመናገር ደግሞ ምን ይላሉ አንዳንድ ተመራማሪዎች፣ እያንዳንዱ ሰው የተወሰነ መጥፎ ነገር፣ የተወሰነ ጥሩ፣ አብዛኛውን ጊዜ ደግሞ መጥፎም ጥሩ ያልሆነ ነገር ሊያደርግ ይችላል ግን ባብላጫው አንድ ሰው ስሜቱን ለጥሩ አላማ ተገዥ ማድረግ እንዳልከው ሶስቱ ነገሮች ለዓለም ለሌሎች፣ እና ለራስ ያለው አመለካከት፣ እነዚህ ጥሩ መሰረት ያላቸው ከሆኑ ብዙ ጊዜ ለሰውየውም፣ ለጎረቤቱም፣ ለቤተሰቡም ምናልባትም ለህብረተሰቡም ጥሩ ይሆናል ብዬ እገምታለሁ። መልካም። ለማህበረሰብ ደህንነት ጭምር አስፈላጊ የሆነው ድረስ እንዴት እንደሚሄድ ተመልክተዋል። የስሜትና የጠባይ መቃወስን ይበልጡን በህመምነት የሚፈረጀውን በስፋት እንመለከታለን። የታወከ የስሜት ሁኔታ ስሜት ይታረቃል ይባላል። ይታረቃል ወይ? ይሄ መጋጋል የሚታይበት ሁኔታስ እንዴት ነው መያዝ ያለበት የሚሉትን ደግሞ በተከታታይ ውይይቶቻችን እንመለከታለን። ፕሮፌሰር ዮናስ እንዳለ ገዳ የስሜት ጉዳይ ብዙዎችን የሚኮረክር በያሉበት ሌሎችን የሚያወያይ ይመስለኛል። ቀደም ብዬ የተቋቋምኳቸውን ቀሪ ጭብጦቻችን ይዘን እንመለሳለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። አብሮ ይስጥል። ደስ ይለኛል ያለኝን እውቀት ማካፈል